the voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን እንደምን አምሽታችኋል አድማጮቻችን። የዛሬ አርብ ሚያዝያ 3 ቀን 2006 ዓ ም ስርጭታችን ይዤ የማስተናግዳችሁ አዳነች ፍስሃዬ ነኝ። ዛሬ የምናቀርባቸው ዝግጅቶች የሩዋንዳ የኢኮኖሚ እድገትና የፖለቲካ ምህዳር መጥበብ፣ የሊቢያ ወታደራዊ ኃይል በድርድር አንድ ወደብ ለመቆጣጠር ቻለ፣ የኢትዮጵያ ሴቶች መብት ማዕከል ከሳዑዲ አረቢያ የተመለሱትን ኢትዮጵያውያን ለመርዳት ጥሪ አቀረበ፣ የሚሉት ናቸው። መጀመሪያ ግን የዓለም ዜና ይቀድማል። ቆንጅታየ ታሰማናለች። ጤና ይስጥልኝ እንደምን አመሻችሁ። የማዕከላዊ አፍሪካ ሪፑብሊክ መንግስት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስራ ሁለት ሺህ ወታደሮች ያሉት ሰላም አስከባሪ ኃይል ለዚያች ሀገር እንዲቋቋም መፍቀዱ ጥሩ ጅምር ነው ሲል አሞግሷል። ሰራዊቱ ስራ በሚጀምርበት ጊዜ ላይ ግን ጥያቄ አንስቷል። የመንግስቱ ቃል አቀባይ ጂሴል ቤዳን የተባበሩት መንግስታት ድርጅቱ ኃይል ሀገሪቱ የሚሰፍረው እንደ ኤሮፓውያን አቆጣጠር መስከረም አስራ አምስት ቀን መሆኑን በጣም ዘገየ ብለዋል። ትናንትና ነው የጸጥታው ምክር ቤት አስር ሺ ወታደሮችና አንድ ሺ ስምንት መቶ ፖሊሶች ያሉት ኃይል እንዲቋቋም በሙሉ ድምፅ የወሰነው። በምስራቃዊ ዩክሬን የመንግስት ህንፃዎችን በተለያዩ ከተሞች የተቆጣጠሩት የአፍቃሪ ሩሲያ ተገንጣዮች የሀገሪቱ መንግስት በዛሬ አርብ ጦር መሳሪያችሁን አስረክቡ ያለበት ቀነ ገደብ ተደቅኖባቸዋል። በሉሃንስክ እና ዶንስክ የሚባሉት ከተሞች የመንግስት ህንጻዎችን የያዙት ታጣቂዎች የነጻነት ውሳኔ ህዝብ እናድርግ ብለው ጥያቄ ማቅረባቸው ይታወቃል። መሳሪያቸውን አስረክበው እጃቸውን ለሚሰጡ ምህረት እናደርጋለን ሲል መንግስቱ አስታውቋል። እምቢ ካላችሁ ግን ከዛሬ አርብ በኋላ በውድም ይሁን በግድ ትወጣላችሁ ሲል አስጠንቅቋል። በቻይና እጅግ ታዋቂ ከሆኑት የመብት ተሟጋቾች አንዱ በሆኑት ላይ የተሰጠውን የአራት ዓመት ስርዓት ብይን ከፍተኛ ፍርድ ቤቱ እንዳጸናው ታወቀ። የመብት ተሟጋች ሹ ዢዮንግ ህዝብን ለረብሻ በመሰብሰብ ወንጀል ፈጽመዋል ተብለው ባለፈው ጥር ወር በተበየነባቸው ስርዓት ያቀረቡትን የይግባኝ አቤቱታ ነው ከፍተኛው ፍርድ ቤት ውድቅ ያደረገው። በሙያቸው ጠበቃ የሆኑት ሹ ለህጻናት የትምህርት መብት መከበርና ባለስልጣናት የሀብታቸውን መጠን ይፋ እንዲያደርጉ ዘመቻ ሲያካሂዱ የቆዩ ሰው ናቸው። የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትር ካትሊን ሴቤሌየስ በፈቃዳቸው ከስራቸው ሆኗቸው ተሰናብተዋል። በጅምሩ ወቅት የተደነቃቀፈው የፕሬዝደንት ባራክ ኦባማ የጤና ጥበቃ ህግ ኦባማ ኬርን በኃላፊነት የመሩት ካትሊን ሲቤሊየስ ስራቸውን የለቀቁት ለጤና ዋስትና ኦባማ ኬር የመጀመሪያው አመት ምዝገባ በተጠናቀቀ በሳምንቱ መሆኑ ነው። የኦባማ ኬር የተጀመረበት የመጀመሪያ ሳምንታት በድረገጹ መደነቃቀፍ የበዛበት እንደነበረ እና ብዙ ሚሊዮን ሰዎች ድረገጹ ገብተው ምዝገባ ለመፈጸም እንዳይችሉ አግቷቸው እንደነበረ የሚታወስ ነው። ከዚህም በተያያዘ ሪፑብሊካኖች ሚኒስትሯ ከስራ ይልቀቁ ብለው ሲወተውቱ ፕሬዚደንት ባራክ ኦባማ ግን በይፋ ድጋፋቸውን ለሚኒስትሯ ሲሰጡ ቆይተው ነበረ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። ወደ ቀዳሚው ዝግጅት እናመራለን። እንደ አውሮፓ አቆጣጠር በ1994 ዓ ም በዘር ክፍፍል ምክንያት 800ሺህ ሕዝብ በጅምላ የተፈጀባት ሩዋንዳ ራሷን እንደ ገና እየገነባች ወደፊት ለመራመድ እየጣረች ነው። የሩዋንዳን ፍጅት 20ኛ ዓመት ስነ ስርዓት ለመከታተል ኪጋሊ የሚገኘው የቪኦኤ ጋዜጠኛ ጌብ ጃዝሎ ዘገባ አገሪቱ በአንዳንድ መስክ ያገገመችው የግል ፖለቲካዊ ነጻነትን መስዋዕት በማድረግ ነው ይላል። ትዝታ በላቸው ታቀርበዋለች። ሩዋንዳ ዛሬ ድንቅ ታድሶ የምታንጸባርቅና ፈጣን የኢኮኖሚ እድገት ያዝመዘገበች ሀገር ናት። ዋና ከተማዋ ኪጋሊ ሲታይ ያለፈው ምዕተ ዓመት እጅግ አሰቃቂ ፍጅት ከዓመታት በፊት ተካሂዶባታል ብሎ ለማመን ያዳግታል። አገር ጎብኚዎች ብዙውን ጊዜ ጽዳታቸው በተሟላ መንገዶቿ፣ በብቁ የዘመናዊ ቴክኖሎጂ አጠቃቀሟ በቀልጣፋ በንግድ አሳታፊነቷ ያደንቋታል። ይህ ሁሉ እድገት ቢመዘገብም ታዲያ የሩዋንዳ ገዢ ፓርቲ ፖለቲካውን ብቻውን ጨምድዶ የያዘ መሆኑን ተቺዎች ይናገራሉ። ካሪያና ተትረስኪያና የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች የሩዋንዳ ጥናት አቅራቢ ናቸው። በእውነቱ ሩዋንዳ አለ የሚባል ምንም የዲሞክራሲ ፍንጭ የለም። የተቃዋሚ ፓርቲዎች ሀገሪቱ ውስጥ ሊንቀሳቀሱ አይችሉም። በአሁኑ ጊዜ ሁለት ተቃዋሚ ፓርቲ መሪዎች አንዱ አስራ አምስት ሌላው አራት ዓመት ተፈርዶባቸው እስር ቤት ናቸው። የሚመሯቸው ፓርቲ አመራርና አባላትም አያሌ ጊዜያት እየታሰሩ ይፈታሉ። ፕሬዚደንት ካጋሜና የሩዋንዳ ፓትሪዮቲክ ፍሮንት የሩዋንዳ አርበኞች ግንባር ፓርቲያቸው በአገሪቱ ዋናዎቹ የፖለቲካ ፈላጭ ቆራጭ ኃይል ናቸው። በተቃዋሚነት የተመዘገበ አንድ ፓርቲ ብቻ በአገሪቱ የሚገኝ ሲሆን አብዛኞቹ ተቃዋሚዎች አገር ጥለው ኮብልለዋል። በሚስተር ካጋሜ አስተዳደር ስር አገሪቱ በኢኮኖሚ አደገች ቢባልም ሕዝቡ የፖለቲካ ነፃነቱን ተነፍጎ ነው ይላሉ ተቃዋሚዎች። ሩዋንዳ ናሽናል ኮንግረስ ወይም የሩዋንዳ ብሔራዊ ኮንግረስ የተባለ ተቃዋሚ ፓርቲ አባል ቲዎዣን ሩዱስዋንጋ እዚህ ዋሽንግተን ዲሲ ነው የሚኖሩት። የኢኮኖሚ ልማትን ለማምጣት የህዝብ መብት መከበር የለበትም በሚለው አመለካከት ኔ አልስማማም። እንደ እውነቱ ከሆነ ሁሉም ስለ ሰብአዊ ፍጡር ተሞክሮ የተጻፉ መዛግብት የሚጠቅሙት አገር እንድታድግ፣ እውነተኛ ብልጽግና እንዲኖር፣ በእውነቱ ሰዎች በነጻነት መኖር ይገባቸዋል። በዚህ ባለፈው ጥር ወር ቀድሞ የሩዳ ሲዋንጋ ባልደረባና የሩዋንዳ መንግስት ስለላ ድርጅት ኃላፊ የነበሩ ፓትሪክ ካሪጌያ በአንድ የደቡብ አፍሪቃ ሆቴል ክፍል ውስጥ ተገለው ተገኙ። የሩዋንዳ መንግስት ባለስልጣናት በግድያው ተቃዋሚዎችን ወንጅለው እኛ የለንበትም አሉ። በካሪንጊያ መገደል ግን ደስታቸውን አልሸሸጉም። ከኪጋሊ ወጣ ብሎ በሚገኝ ስፍራ ስለ ዘር ጅምላ ፍጅቱ የተደረገ ስነ ስርዓት ላይ ንግግር ያደረጉት የሩዋንዳ መከላከያ ሚኒስትር ጄምስ ካባሬቤ መንግስትን ለሚቀናቀኑ ጥብቅ ማሳሰቢያ አስተላልፈዋል። አገሪቱን ወደኋላ ወደ ነበረችበት ለመመለስ የሚፈልጉ አሉ። ይህን ሪዮት ዓለም የሚከተለው አሉ ግን ያን ርዮት ዓለም እንደያዙ ነው ወደ መቃብራቸው የሚሄዱት። የተቃዋሚ መሪዎች በፍርሃት ድባብ ስር ነው የሚኖሩት ይላሉ የዋሽንግተኑ የተቃዋሚ ድርጅት አባል ሩዲ ሲዋንጋ። ያሳስበናል፣ እንደሚያሳስበንም ለመንግስታት ገልጸናል። ከዚያ ወዲያ ግን ለውጥ የሚመጣው በውድ ዋጋ ነው። እናም ነጻነት ነጻ አይደለም፣ ወይም በርካሽ ዋጋ አይገኝም። ሩዋንዳ በዘር ጅምላ ፍጅት አንድ ትውልድ አታለች። ሆኖም ያን ክስተት ከኋላ የቲቼ እምርታ ላይ ነኝ ባይናት፣ ተቺዎች ግን መንግስት ተቃዋሚዎቹ ላይ የሚወስደው ጥብቅ እርምጃና አረግብ ያለው የፖለቲካ ውጥረት ሀገሪቱን መልሶ ግጭት ውስጥ እንዳይዘፍቃት ያስጠነቅቃሉ። የሊቢያ ወታደራዊ ኃይል ደግሞ ቢያንስ አንድ በሀገሪቱ ምስራቃዊ ክፍል የሚገኝ ነዳጅ ዘይት ወደ ውጭ የሚላክበት ወደብን መልሶ እንደ ተቆጣጠረ አስታውቋል። ከሀገሪቱ የነዳጅ ዘይት ገቢ ከፍ ያለ ድርሻ ከሚጠይቁ ወገኖች ጋር ለቀናት ያህል ድርድር ከተደረገ በኋላ ነው ሊቆጣጠሩ የቻለው። ሁለቱ ወደቦችን ለመክፈትም ስምምነት ላይ ተደርሷል። ሆኖም በሌሎች ነጥቦችም ላይ ድርድሩ እንደቀጠለ የአሜሪካ ድምጽ ሬዲዮ ዘጋቢ ኤድዋርድ የረቫን ከካይሮ በላከው ዘገባ ጠቅሷል። ለዘጠኝ ወራት ያህል በሚሊሻዎች ታግደው የቆዩት ወደቦች በድርድር መከፈታቸው ትልቅ እምርታ ተደርጎ ታይቷል። የሊቢያ ጊዜያዊ መንግሥት ወደቦቹን ከያዙት ተገንጣይ ሚሊሻዎች ጋር ለቀናት ያህል ሲደራደር ቆይቷል። የሀገሪቱ የፍርድ ሚኒስትር አሊ ምርጋኒ ተገንጣዮቹ በጠየቁት መሰረት አግባብ የጎደለው የገንዘብ አያያዝ የተባለውን ለመመርመር መንግስት ኮሚሽን መስርተዋል፣ ሲሉ ለጋዜጠኞች ተናግረዋል። ዙቲናና ሃሬጋ የተባሉት ወደቦች ወዲያውኑ እንዲከፈቱ መንግስትና ተገንጣዮቹ ሚሊሻዎች እንደ ተስማሙ ነው የተናገሩት። ሲድርና በቤንቃዚ በስተ ምዕራብ ያለው ራስ ላኑፍ ወደቦች ደግሞ በሁለትና አራት ሳምንታት ውስጥ እንደሚከፈቱ ገልጸዋል። የሊቢያ ወታደራዊ ቃል አቀባይ ኮሎኔል ዓሊ ሼኺ ሀሬጋ ወደብ በአሁኑ ወቅት በመንግስት ቁጥጥር ስር እንደሆነ አውስተዋል። ውም 9 አፕሪል ሀሬጋ ወደብ በአሁኑ ወቅት በሊቢያ ብሔራዊ የነዳጅ ዘይት ኩባንያ እጅ ገብቷል። ነዳጅ ዘይት ወደ ውጭ ለመላክ እንዲቻልም በአረብ ገልፍ ኩባንያ ቁጥጥር ስር እየሰራ ነው ብለዋል። በአረብ ቴሌቪዥን ቻናሎች የተሰሙ ያልተረጋገጡ ወሬዎች ግን ሚሊሻዎቹ አሁንም በዙይቴና ወደብ ስራ እንዳይሰራ እያገዱ ነው ይላሉ። የተገንጣዩ ባርካ ክልል ባለሥልጣኖች ግን ይዘዋቸው የነበሩትን ሁለቱ ወደቦች ለመንግስት አስረክበናል ብለዋል። ቡድናቸው የሚቆጣጠራቸው ሌሎች ሁለቱ ወደቦችን በሚመለከት ውይይት እንደሚቀጥል ሆነውም የነዳይ ዘይቱ ገቢን በሚመለከት ገና ከመንግስት ጋር ስምምነት ላይ መድረስ እንደሚያስፈልግ ባለሥልጣኖቹ ገልጸዋል። ሊቢያ እንደ አውሮፓ አቆጣጠር በ2011 ዓ ም ህዝባዊ አመፅ ከመነሳቱ በፊት በቀን 3.5 ሚሊዮን በርሜሎች የሚሆን ነዳጅ ዘይት ወደ ውጭ ትልክ ነበር። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳትካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን አፍሪቃ በጋዜጦች የተሰኘው ሳምንታዊ ዝግጅታችን ይቀርባል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የህዳሴ ግድብ ጉዳይ፣ ጤፍ የልዕለ ምግብነት ቦታ እየያዘ መሄዱ ተገለጸ፣ የሩዋንዳ ፍጅት ሲታሰብ ሰነበተ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኢንተርናሽናል ቢዝነስ ታይምስ የተባለው ድረገጽ የኢትዮጵያ መንግሥት የታላቁ ህዳሴ ግድብ መገንባት ግብፅንና ሱዳንን እንደሚጠቅም እንጂ እንደማይጎዳ ለማስረዳት ከፍተኛ ጥረት ሲያካሄድ ቆይቷል። የግብፅ ባለሥልጣኖች ግን ትልቅ የኢኮኖሚና የአካባቢ ጉዳት ያደርሳል የሚል ስጋት ያሰማሉ ይላል። የግብፅ መንግሥት ኢትዮጵያ ዓለም አቀፍ መርህ እንጥሳለች እያለ ከመዛት ይልቅ ግድቡ ለግብፅ ህዝብ ያለውን ጠቀሜታ ይገነዘባል ተብሎ እንደሚጠበቅ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንደተናገሩ ኢንዲፐንደንት አፍሪካ ዳትካም ዘግቧል። ከአዲስ አበባ 550 ማይል ርቆ በሚገኝ ሙቀቱ 118 ዲግሪ ሊደርስ በሚችለው ቦታ የሚገነባው ግድብ ወደ 700 አጸፋ ማይሎች የሚሆን ቦታን ይይዛል። ይህም ከካይሮ ከተማ አራት እጥፍ ይበልጣል። የህዳሴ የግድብ ግንባታ ኃላፊ ስመኘው በቀለ የግድቡ ግንባታ 30 ከመቶ ያህል እንደደረሰ በመግለጻቸው የግብፅ ባለሥልጣኖች ኢትዮጵያ የግድቡን እቅድ በዓለም አቀፍ ጠበብት እንዲመረመር እንድታቀርበው መጠየቃቸውን አል አህራም ጋዜጣ እንደዘገበ ኢንተርናሽናል ቢዝነስ ታይምስ ጠቅሷል። በርዝመቱ ከዓለም ቀዳሚ የሆነው ናይል ወይም አባይ ወደ ሰሜን 4160 ማይሎች ርቆ በ11 ሀገሮች በኩል ፈሶ ግብፅ ይደርሳል። ግድቡ ሲጠናቀቅ 2.6 ትሪሊዮን ኪዩቢክ ፊት ውሃ የመያዝ አቅም ይኖረዋል። የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ባድር አብደላቲ ባለፈው ወር ለቢቢሲ ማለት ለብሪታንያ የዜና ስርጭት ኮርፖሬሽን ሲናገሩ ለእኛ በምንም አይነት የማንደራደርበት የሞትና የሽረት የሆነው የጸጥታ ጉዳይ ነው ብለዋል። የአዲስ አበባው ሪፖርተር ጋዜጣ በበኩሉ ተፈጥሮ የአባይን ያህል ትልቅ ስጦታ አበርክቶልን እያለ በድህነት ቀንበር ውስጥ መኖራችን ሲያንገበግበንና ሲያሳፍረን ኖሯል ከሶስት ዓመታት በፊት የታላቁ ሕዳሴ ግድብ መሰረተ ድንጋይ ከተጣለበት ጊዜ ወዲህ ግን ሐዘኑና ቁጭቱ ወደ ቁርጠኛነትና ብሩህ ተስፋ ተለውጧል ማለቱን ስለ ግድቡ የተጻፉ የተለያዩ ዘገቦችን እየጠቃቀሰ ያቀረበው ኢንተርናሽናል ቢዝነስ ታይምስ ድረገጽ ጠቅሷል። በዋሽንግተን ፖስት ጋዜጣ ደግሞ ኢትዮጵያ ውስጥ ለብዙ ሺህ ዓመታት ባህላዊ ምግብ ሆኖ የቆየው ጤፍ በሀገራችን የልዕለ ምግቦች ቦታ እያገኘ ሄዷል ይላል። ጤፍ በፕሮቲንና በሌሎች ገንቢ ንጥረ ነገሮች የተሞላ ነው። ኢትዮጵያውያን ለሰውነት ገንቢ የሆነውን ሁለት ሶስተኛ ፕሮቲን የሚያገኙት ከጤፍ እንደሆነ ጥናቶች አሳይተዋል። ጤፍ በተለያዩ የምግብ አይነቶች ሊሰራ የሚችል ሁለገብ የምግብ ዘር ነው ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። ቂጣ፣ ዳቦ፣ ብስኩትና የተለያዩ ለመክሰስ የሚሆኑ የምግብ አይነቶች ሊሰራበት እንደሚችል ጋዜጣው ጠቁሟል። አብዛኛው የጥንታዊው ጤፍ ይዘት ገለባና ጀርሞች በመሆናቸው ነው ከሌሎች የምግብ አይነቶች ጋር ሲነጻጸር ጤፍ በገንቢ ንጥረ ነገሮች የተሞላ ምግብ የሆነው ብዙ ካልሲየምና ቫይታሚን ሲን ሳይቀር ያቀፈ ነው። ጤፍ በደማችን ውስጥ ያለውን የስኳር መጠንን ለማስተካከል ለክብደት ቁጥጥርና ለፍንጢጣ ጤና አጠባበቅ እንደሚረዳ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አሁንም ዋሽንግተን ፖስት ጋዜጣ ሰሞኑን በሩዋንዳ ታስቦ ስለሰነበተው ከ20 ዓመታት በፊት ስለተፈጸመው ፍጅትም ጽፏል። ሩዋንዳ ከ20 ዓመታት በፊት በጽንፈኛ ሁቶዎች የተፈጁትን ከ800 ሺህ በላይ የሚሆኑ አብዛኞቹ ቱትሲዎችና ለዘብተኛ ሁቶዎችን ለማሰብ ካለፈው ሰኞ አንስቶ የአንድ ሳምንት የሐዘንና የመታሰቢያ ጊዜ አውጃለች። ከፍጅቱ በኋላ ሩዋንዳ በብሔራዊ ሐዘኗ እንደ ተዋጠች አልቀረችም። እንደገና አገግማ ኢኮኖሚዋ በፍጥነት እያደገ ነው። ድህነት ቀንሷል። የዜጎቹ በሕይወት የመኖር መካከለኛ ዕድሜ ከፍ ብሏል። ማኅበረሰባዊ እርቅ እንዲወርድ በምታደርገው ጥረትም ተሞግሳለች። ይሁንና ፍጅቱን የመሩትን ሰዎች ሁሉ ለፍርድ ለማቅረብ አልቻለችም። በፍጅቱ ተግባር አብይ ሚና የነበራቸውን ሰዎች ለፍርድ ለማቅረብ የተመሠረተው ዓለም አቀፍ ችሎት ከ95ቱ በፍጅት ተግባር ተጠቃሾች መካከል የተፈረደባቸው 49ኙ ብቻ እንደሆኑ ሩዋንዳውያን ማውሳታቸው እንዳልቀረ ዋሽንግተን ፖስት ጋዜጣ ጠቁሟል። በሩዋንዳ ፍጅት የፈጸሙትን ወንጀለኞች ለፍርድ ለማቅረብ ዓለም አቀፍ ችሎት ከተመሰረተ 19 ዓመታት ያለፉ ቢሆንም ወንጀለኞቹ አሁንም በዓለም ዙሪያ መኖራቸው በተለይም ከፍጅቱ ለተረፉት ሰዎች ከባድ ውድቀት ነው ሲሉ የሩዋንዳ መታሰቢያ ማዕከል አስተዳዳሪ ሆኖርጋቴራ ገልጸዋል። የሩዋንዳው ፕሬዚደንት ፖል ካጋሜ ባለፈው ሳምንት አንድ በፈረንሳይኛ ከሚታተም መጽሔት ጋር ባደረጉት ቃለ መጠይቅ ፈረንሳይ በፍጅቱ ተግባር እጇን አስገብታለች ሲሉ ከሰዋል። ፈረንሳይ ከፍጅቱ በፊት ለነበረው የሁቱ መንግስት የቅርብ ወዳጅ ነበረች። ፈረንሳይ በበኩሏ ካጋሜ ታሪክን እያጣመሙ ነው ስትል ከሳለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በመታሰቢያው በዓል ለተገኙት የክብር እንግዶችና በብዙ ሺ ለሚቆጠሩ ሩዋንዳውያን ባደረጉት ንግግር የመንግስታቱ ድርጅት ሰላም ጠባቂዎች ፍጅቱን ለማቆም ባለመቻላቸው ጸጸት አሰምተዋል። ሩዋንዳ የነበሩት ሰላም ጠባቂ ወታደሮች እዛው መቆየት ሲገባቸው እንዲወጡ ተደርጓል በማለት ሐዘናቸውን ገልጸዋል። እንደ አውሮፓ አቆጣጠር ሚያዝያ 7 ቀን 1994 ዓ ም ቱትሲዎችንና ለዘብተኛ ሁቱዎችን መፍጀት የተጀመረው የሩዋንዳ ሁቱ ፕሬዚደንት ጁቬኒያል ሃቢያሪማና እና የቡሩንዲ ሁቱ ፕሬዚደንት ሲፕሪያን ኢንታሪያ ሚራን ያሳፈረ አይሮፕላን ኪጋሊ አይሮፕላን ማረፊያ አጠገብ ተተኩሶበት ከተከሰከሰ በኋላ ነው። በቁጥር ብዙሃን የሆኑት ሁቱዎች ወዲያውኑ ቱትሲዎችን በመጥረቢያ በጦር መሳሪያና በዱላ መፍጀት ጀመሩ። ሁቶቹ በረሮ ያሏቸውን ቱትሲዎች ለማጥፋት በሬዲዮ ቅስቀሳ ማካሄድ ጀመሩ። ሰዎች ጎረቤቶቻቸውን ገደሉ። አስተማሪዎች ተማሪዎቻቸውን አጠቁ። ባሎች ሚስቶቻቸውን ለግድያ አስረከቡ። መሄጃ አጥተው በአብያተ ክርስቲያን የተጠጉት እንኳን ከፍጅት አልተረፉም። በርካታ ካቶሊክ ደናግልና ቀሳውስ ሳይቀሩ እዛው የተጠለሉት ሰዎች እንዲገደሉ አዘዙ ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በአሜሪካ ጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ዩናይትድ ስቴትስ ውስጥ ከሁለት ዓመታት በፊት የተቋቋመው የኢትዮጵያ ሴቶች መብት ማዕከል ከጥቂት ወራት በፊት ከሳውዲ አረቢያ ወደ ሀገራቸው የተመለሱ ሰዎችን ለመርዳት እንቅስቃሴ ጀምሯል። ማዕከሉ ባለፈው ሳምንት ባካሄደው ሦስተኛ ዓመታዊ ጉባኤ በአሜሪካ የሚኖሩ ኢትዮጵያውያን በዚህ ተልእኮ እንዲረዱት ጥሪ አቅርቧል። ባልደረባችን ቆንጅት ታየ የ የፕሮግራሙ አስተባባሪ ወይዘሮ ገነት ደርቤን አነጋግራለች። እንሆ። ስለተሰጠኝ እድል በጣም አመሰግናለሁ። የኢትዮጵያ ሴቶች የመብት ማዕከል ለሰላምና ለሰብአዊ መብት ማስከበር የተቋቋመ የሴቶች ድርጅት ነው። ከተቋቋመ ጀምሮ አገር ውስጥም ላሉት ሴቶች በውጭ አገርም ላሉ ሴቶች ሰብአዊ መብት መከበር ተቆርቋሪና የአቅሙን የድርሻውን ለማድረግ የተቋቋመ ድርጅት ነው። በተለይ በመካከለኛው ምስራቅ ለስራ የተሰማሩ ሴቶች ላይ የሚደርሰውን ጥቃት፣ የሚደርስባቸውን ጉዳት አስመልክቶ ብዙ ስራዎችን እንደሚሰራ ሲነገር ቆይቷል። ባለፈው ስብሰባዎችሁም ላይ ይሄው ነው ሲነገር የነበረው። ትኩረታችሁም እሱ ነበርና ከሳውዲ አረቢያ ወደ ሀገር የተመለሱ ኢትዮጵያዊያትን መርዳትም ጀምራችኋል። ምን ያህል ተመላሾችን ነው እየረዳችሁ ያላችሁት? ለጊዜው አራት ናቸው በእኛ ስር ለመርዳት የሞከር ነው ምክንያቱም እንደሚታወቀው ድርጅታችን በጣም አዲስ ነው። የገንዘብ ብርታት የለውም። ስለዚህ በትንሹ ጀምረን እርግጥ አባይን በጭልፋ መሆኑን እየተረዳን ነው የጀመርነው። ምክንያቱም ወደ አገር ቤት የሚመለሱት እህቶቻችን ቁጥር በጣም በጣም ኃይለኛ ነው። አራት ከዛ ውስጥ መጨለፍ በጣም ከባድ ነገር ነው። ትንሽ ነው ግን ይጀመር አለበት ከሚል አንጻር ነው እና ከጀምረን ምናልባት ወደፊት ለወገኖቻችን ይሄን ነገር ስናሰማ በርካታ እርዳታ በማግኘት ቁጥራቸውንም ጨመር ባለ መልኩ በተጠናከረ መልኩ እንረዳለን በሚል ተስፋ የተጀመረ ነው አንድ ቦታ መጀመር ስላለበት ነው ትክክል በአገር ውስጥ ባለ ድርጅት አማካይነት ነው የምትሰሩት ባለፈው ወር በተካሄደው ሶስተኛው አመታዊ ጉባኤያችሁ ላይ እንደ ገለጻችሁት ምን ምን አገልግሎቶችን ያገኛሉ እነዚህ ወጣቶች ኦኬ እነዚህ ወጣቶች የሚያገኙት አንድ መኖሪያ ያገኛሉ የምክር አገልግሎት ያገኛሉ። ህክምናም እንዳስፈላጊነቱ ያገኛሉ። የስራ ስልጠና፣ ከዚያም ስራ የማግኘት እርዳታ ለመስጠት ነው። ስምምነት ያደረግ ነው ድርጅታችሁ። እንግዲህ ቀደም ሲል እንዳሉት ማዕከሉ ከተቋቋመ ገና እንደ ኢሮፓውያን አቆጣጠር መጋቢት ሁለት ሺ አስራ ሁለት መሆኑ ነው። ሁለት አመቱ ነው። ለእነዚህ ወጣቶች ምንም ቁጥራቸው አራትም ቢሆን መረጃ መረጃና መቋቋሚያ የሚሆነውን ወጪ እንዴት ነው ማዕከላችሁ የሚያገኘው? ከየት ነው የምታገኙት? ለጊዜው ስንጀምር ባለፈው አመት የኢትዮጵያ ሶከር ፌዴሬሽን እርዳታ ሰጥቶን ነበረ እና እዛ በሰጡን ገንዘብ ዋናው ዓላማችን እነዚህ ተመላሽ እህቶቻችንን ለመርዳት ስለነበረ እሱ ላይ አዋል ነው። አሁን ግን ለወደፊት ያው ብዙሀኑን ዲያስፖራ ውስጥ ያለውን ወገኖቻችንን በመማጸን የእነሱን እርዳታ ና በማግኘት ሰፋ ባለ መልኩ እንሰራለን በሚል እምነት ነው ያለ ነው። ከሳውዲ የተመለሱት ኢትዮጵያውያን ቁጥራቸው ከ አንድ መቶ ሺህ በላይ እንደሆነ ነው የሚነገረው በየክልሉ ና በአዲስ አበባም በሌሎችም ከተሞች የስራ ፈጠራ ና እድልና ኑሯቸውን የሚመሰርቱበት ሁኔታ እንዲፈጠር እንቅስቃሴ እየተደረገ መሆኑ ሲነገር ቆይቷል። ነገር ግን ቁጥሩ ግዙፍ እንደመሆኑ እንዳሉትም አባይም በጭልፋ ብለው እንደገለጹት ወደፊት በውጭ ሀገር ያለው እንግዲህ ባለፈው ጉባኤያችሁ ላይ ከተገኙ ወይም ደግሞ ስራችሁን ካስተዋሉ ሰዎች ውስጥ የተሰጣችሁ ቃል አለ፣ በዚህ ረገድ እረዳለሁ የሚል? አዎን፣ አሁን አንድ ግሩፕ የቤተ ክርስቲያን አካል የሆኑ የመስሊሙም፣ የክርስቲያኑም፣ የፕሮቴስታንቱም ወገን የሆነ አንድ ስብስብ ነበረ። እነሱ ኮንታክት አድርገውን ትንሽ ገንዘብ የሰበሰቡት አለ ና ይሄን የእኛን ኮንፈረንስ ላይ በማዳመጥ አንዱ ሜምበር በመታው ስለነበረ ምናልባት በዛ ልንረዳቸው እናስባለን ብለው ናል ቺ አሁን የተጀመረችዋ ትንሿ ፓይለት ፕሮጀክት ጅምር ነች ና አሁን ከሷ በመንደርደር እንግዲህ ያው በወገኖቻችን ተስፋ በማድረግ እርዳታውን እስካገኘን ድረስ ሰፋ ባለመልኩ ለመስራት ነው የምናቀደው። ግን ዞሮ ዞሮ ያው የገንዘብ እርዳታው በጣም አስፈላጊ ነው፣ እና እሱን ወገኖቻችን በያሉበት የሰሙ ሁሉ ቢረዱን በተቻለ መጠን ጠንከር ባለ መልኩ ብንሰራ በጣም እኛም ደስተኞች ነን። አገር ቤትም ያለው ድርጅት ከኛ ጋር የሚሰራው በጣም እንትን ፍላጎት አለው እና አቅምም አለው ለመስራት ገንዘብ ውስጥ ከተገኘ ድረስ የእነዚህን የአራቱን ወጣቶች የስራ ስልጠና የኑሮ መቋቋም ይዞታ ተከታትላችሁ ምን ሁኔታ ላይ እንዳሉ የተረዳችሁት ነገር አለ? ምን አይነት ስልጠና እየወሰዱ እንደሆነ? አሁን አሁን አሁን እነሱ አሁን ለጊዜው አራቱም ልጆች የትምህርት ደረጃቸውም ከሁለተኛ ክፍል እስከ የመጨረሻው ስምንተኛ ክፍል የጨረሰች ነች ያሉት፣ እና ለጊዜው የሚያሰለጥኗቸው የጸጉር ስራ ስልጠና ነው። እሱም እንግዲህ ያው ትንሽ አጠር ባለ ጊዜ መጠናቀቅ መጠናቀቅ የሚችል ስለሆነ ነው። እና ለጊዜ እሱን ነው አራቱም የሚማሩት፣ ወይ ወደፊት ግን በተቻለ መጠን ስልጠናውም ሰፋ ያለ ምርጫ እንዲኖረው ልጆቹም በርከት ባለ መልኩ ትምህርት ምናልባት ሞር ብዙ ልጆች ሲኖሩ በትምህርት ደረጃቸውም ገፋ ያሉ ያጋጥም ይችላል ና የተሻለ ስልጠናም እንደሚደረግ እናቀዳለን። ያው ወገኖቻችንን በጣም በጣም አክብረን የምንጠይቀው እርዳታችሁ አይለይን፣ በገንዘብም፣ በሀሳብም በሁሉም ቢተባበሩን። ፕሮግራሙ ማደግ የሚችል እና የሚገባውም ነው። እንግዲህ የእነዚህን ወጣቶች ሁኔታ ወደዛም ወዳሉበት ወደ አዲስ አበባ ደውለን እንሰማለን። ለዛሬው ወይዘሮ ገነት ደርቤ በጣም አድርጌ አመሰግናለሁ ስለ ጊዜው። እኔም በጣም አመሰግናለሁ ስለ ሰጣችሁን እድል። ቪኦኤ ይህንን ጉዳይ መከታተላችሁን በጣም እናመሰግናለን። አድማጮች፣ አይኦኤም እና ሌሎችም የሲቪል ማህበረሰባት ቡድኖች ጋር ሆኑ አይኦኤም የማህበረሰብ ውይይት በተባሉ መድረኮች አማካይነት የፍልሰት አማራጮችን የሚዳስስ ውይይት ለማድረግ አቅዷል። ወደፊት ይህንንም ተከታትለን እናቀርባለን።

አማን ሲል ያድራል ሲቀደስ ምን አሳስበው ለኛ ሰው አለም በቃኝ። አድማጮች የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ደሳለኝ መኮንን ነው። በሰኞ ፕሮግራማችን እስክንገናኝ በደህና ቆዩን።